I'm ወልዲያ ከተማ የመንግስት ታጣቂዎች ፈጽመውታል ያሉትን የግፍ ግድያ የመላው ኢትዮጵያ ህዝብ ድርጅት መያድና ሰማያዊ ፓርቲ አውግዘዋል። ግድያውን እንዲፈጸም ትዕዛዝ የሰጡ የመንግስት ሹማምንት አዛዦችም ሆነ ጉዳዩን በቸልታ የተመለከቱ የአካባቢ ባለስልጣናት በሕግ ቀርበው እንዲዳኙም ፓርቲዎቹ ጠይቀዋል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ትናንት ለአሜሪካ ድምጽ ሲናገሩ አጥፊዎቹ ተለይተው በሕግ ይጠየቃሉ ማለታቸው ይታወሳል። ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በጋራ በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሁፍ ንጹሃን ዜጎችን እየገደሉ የስልጣን ዕድሜን ለማራዘም መሞከር በእሳት እንደመጫወት ነው የሚል ርዕስ አለው። ጽሁፉ እንደሚለው ኢትዮጵያ ዛሬ የዜጎች ደም የሚፈስባት፣ ህዝብ ከቀው የሚፈናቀልባት፣ ሰርቶ መኖር የማይቻልባት የአሳር ምድር ሆናለች። ቀጥሎም በመላ ሀገሪቱ ክቡር የሆነው የሰው ልጅ ህይወት ረግሶ ሞት በየቦታው ነቅሶ የዜጎች ዋይታ ሮሮና ለቅሶ በየቀኑ እንደ ገደል ማሚቶ ያስተጋባል ይላል የፓርቲዎቹ የጽሁፍ መግለጫ። ለዚህ ክሳቸው ዋቢ ያደረገው ሰሞኑን በአማራ ብሔራዊ ክልላዊ መንግስት በወልዲያ ከተማ የጥምቀትንና የቃና ዘገሊላን በዓል ለማክበር በወጣው ህዝብና በመንግስት ታጣቂዎች መካከል ተፈጥሮ በነበረ ግጭት የደረሰውን አሳዛኝ ሁኔታ ነው። በወልዲያ ከተማ ተፈጽመዋል ያለውን የግፍ ግድያ ካወገዘ በኋላም የፓርቲዎችን ጥያቄ በዝርዝር ያቀርባል። መግለጫውን በንባብ ያሰሙት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። የገዢው ስርዓት የመንግስት ታጣቂዎች የሃይማኖቱ መገለጫ የሆነውን የቃል ኪዳን ጽላት ተሸክሞ በቆሙ ቀሳውስት ላይ አስለቃሽ ጢስ መተኮሳቸው የኢትዮጵያ ኦርቶዶክስ ተዋህዶ እምነትን መድፈርና የህዝብን ባህልና ትውፊት መናቅ በመሆኑ ድርጊቱን በማውገዝ የእምነቱ ተከታዮችን በግልጽ አደባባይ ይቅርታ እንዲጠይቅ፣ ይህ የግፍ ግድያ እንዲፈጸም ትዕዛዝ ሲሰጡ የመንግስት ሹማምንት የጦር አዛዦቹም ሆኑ ጉዳዩን በችለታ የተመለከቱት የዞኑና የከተማ ባለስልጣኖች ህግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግስት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን እንጠይቃለን። ከዚህም በተረፈ መግለጫው ኢህአዴግ የሚገባውን ቃል ተግባራዊ እንደማያደርግ አስታውሶ ይህም የህዝብ አመኔታን እንዳሳጣው ይገልጻል። በወልዲያ ከተማ የተፈጠረውን ችግር መንግስት በተለይም የአማራ ብሔራዊ ክልላዊ መንግስት አምኖ ለችግሩ መፍትሄ በመስጠት ላይ እንደሆነ በማስታወስ ጥያቄ ከጋዜጠኛ ተሰንዝሯል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሱ ጥላሁን ትናንት እንዳሉት ከሆነ አጥፊዎቹ ተለይተው በህግ ይጠየቃሉ። የፓርቲዎቹም አንዱ ጥያቄያቸው ይኸው ነው። ምን አስተያየት አላችሁ? የሚል ነበር ጥያቄው። አቶ አበባ አካሉ ወዲያው ነበር ምላሹን የሰጡት። ኢህአደግ ይህን ለጊዜው ችግሩን ለማብረር ሲል ቃል ይግባ እንጂ በፍጹም ራሳቸው አዘው ራሳቸው ያስገድሉ ሰዎች ስለሆኑ እነሱን ለፍርድ ያቀርባሉ ብሎ ማሰብ የዋህነት ነው። የሙሴን ዘመን መና ከሰማይ መጠበቅ ይመስለኛል። በፍጹም ኢህአዴግ ከራሱ መካከል ከጉያው ፈልቆ አይሰጥም። ለምን እራሳቸው አዘው ነው ህዝብን የሚያስበድቡት። ጦሩ እዛ ክልሉን ጥሶ ሲገባ ክልሉ ላይ አሉት። ከትላንትና በስቲያ ይመስለኛል አማራ ቴሌቪዥን ላይ የዞኑ የፖሊስ ኮሚሽነር የመለሰው መልስ ስታየው እኮ ኦልሞስት አብሮ ተኩሶ እንደገደለ ነው ህዝቡ የሚሰማው ስሜትና እኔ ይህን ድርጊት የፈጸሙ ባለስልጣናትን ኢህአዴግ አሳልፎ ሰጥቶ ለፍርድ ያቀርባል? በፍጹም በፍጹም አይታሰብ። ትግሉ ግን ይቀጥላል። ህዝባዊ እምቢተኝነት ይቀጥላል። ምናልባት ነገ ህዝባዊ እምቢተኝነት ገፍቶ እነኝህን ሰዎች ከአራት ኪሎ ቤተ መንግስት ሲነቀንቃቸው የዛን ጊዜ ምናልባት ይባንኑ ይሆናል። እስካሁን ድረስ እንዳንቀላፉ እንዳንቀላፈናቸውና እኛ እነሱ ለፍርድ ያቀርባሉ ብለን አቶ ንጉስ ስላሉ አንጠብቅም። በቅርቡ ከእስር ከወጡ በኋላ ሰማያዊው ፓርቲን የተቀላቀሉት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል የነበሩት አቶ ዳንኤል ሽባሽም በዚሁ ላይ አስተያየታቸውን ሰጥተዋል። እንደ እሳቸው ከሆነ ኢህአዴግም ሆነ በእሱ የሚመራው መንግስት ሀገራዊ በሆኑ ቀውሶች ላይ አሉታዊ በሆነ መልኩ የተሳተፉ አባሎቹን በህግ እንዲጠየቁ አድርጎ አያውቅም። በ1997 ምርጫ ማግስት በመንግስት ታጣቂዎች ከ190 በላይ ዘጠና በላይ ሰዎች እንደተገደሉ የራሱ አጣሪ ኮሚሽን ቢያረጋግጥም አንድም በሕግ የተጠየቀ የሲቪልም ሆነ የጦር ኃይል ባለስልጣን የለም ካሉ በኋላ የሚከተለውን አክለውበታል። የኢህአዴግ ባለስልጣናት የሚጠየቁት መቼ ነው? በራሳቸው በውስጥ ባለው ችግር ምክንያት ደዚህ አይነት ችግር ሲያጋጥማቸው እክሌ አንጃ ነው፣ እክሌ ሱካሪ ቀንሷል፣ እክሌ ገንዘብ ወስቷል በሚል በራሳቸው አሁን እነ ታምራት ላይኔ እነ ስዬ አብራ እነ ገብሩ አስራት ሕይወት ውስጥ የነበሩ ሰዎች እነ አባተ ክሸው እንደተፈራ መስቀል ለመሳስተሩ ሰዎች መጥቀስ እንችላለን፣ የድሮቹ ማለት ነው። አሁንም ደግሞ እንደዚህ ነው። አንዱ ለለኛው የተቀጣቀጠ እዚያ ውስጥ በውስጣቸው ችግር ባለው ካልሆነ በስተቀር በሀገር ላይ በሕዝብ ላይ በግዛት አንድነት ላይ በሉዓላዊነት ላይ በፈጠሩት ችግር ተጠይቆ አያውቁም። በኢህአዴግ ዘመን ኢህአዴግ ሹመት ይሰጣል። ጭራሽ እንደዚህ ካደረግ ትሾማለህ። በወልዲያ ከተማ ሰሞኑን በተፈጠረው ግጭት የሰባት ሰዎች ህይወት እንዳለፈና እስከ ዛሬም ቁጥራቸው በውል የማይታወቅ ሰዎች የአካል ጉዳት እንደደረሰባቸው፣ አያሌ ንብረትም እንደወደመ አይዘነጋም። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ሁኔታውን ለማረጋጋት ህዝብ በተለያዩ መድረኮች እያወያዩ እንደሆነም በክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላውን ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ